የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት የሚያሰማውን የዛሬ ቅዳሜ ከዚህም ከዚያም ፕሮግራም ጀመረ። ሰላማዊ የሆነ ትግል እንዲቀጥል በአገሪቷ ሰላም እንዲሰፍን ይሄ ለውጥ ወደፊት እንዲዛመት አሁንም ቢሆን ጥፋተኛውን መግለጽ የሚችል ቡድን በመካከላችን ቢኖር የበለጠ መተማመን እና የበለጠ ለሰላም የመስራት ለውጡንም የማገዝ ሁኔታዎች ይፈጠራሉ ከሚል ነው። ከኦነግ አመራር አባል አቶ ቶሌራ አደባ ናቸው። ተነጋግረን ያልተስማማንበት ቀን አልነበረም። ሰላማዊ ትግሉ አዋጭ እንደሆነ ሌላ አማራጭ ለህዝባችን እንደማይጠቅም ስንነጋገር በማንኛውም ሰዓት እንስማማለን። ችግሩ ምንድን ነው? የተባለው ነገር ወደ መሬት ማውረድ ላይ ነው ችግሩ። የላይኛው አመራር የሚስማማውን የታችኛው አካል ስራ ላይ አያውልም። እኒህኛው ደግሞ አቶ ታዬ ደንድአ ናቸው። አድማጮች፣ ትናንት ከአዴፓ እና ከኦነግ ማለትም ከሁለቱ አመራር አባላት ጋር የጀመርነው ውይይት ዛሬ ይጠቃለላል። ውይይቱ ሲጠቃለል እነዚህ ቀደም ሲል የሰማችኋቸው ሁለቱ የሁለቱ ወገኖች ተወካዮች በውይይቱ ይሳተፋሉ፣ አብረውን ያመሻሉ። ሌላም አለን። የመድረክ ሊቀመንበር ዶክተር መረራ ጉዲና በሕገ መንግሥቱ ውስጥ መሻሻል ከሚገባቸው አንቀጾች አንዱ አንቀጽ 39 ነው አሉ። በስምምነት የሆነ ነገር ላይ ካልደረስን በሰቀት እስካሁን ድረስ እየተገባለው ለውጥን ሊያበላሽ የሚችል አንዱ ትልቁ አንቀጽ እሱ ነው። አዎ፣ ዶክተር መረራ ጉዲና በምሽቱ ዝግጅታችን ይዘናቸዋል። ጤና ስጥልና አድማጮች እንደምን አምሽታቸዋል። የዛሬ ቅዳሜ እስከ ምሽቱ አራት ሰዓት የሚተላለፈውን ፕሮግራም የማስተናግደው አዲሱ አበበ ነኝ። ንጉሡ ታምሬ ፕሮግራሙን እያቀነባበረ አብሮን ያመሻል። መልካም ምሽት። ወደ መጨረሻው ላይ ምናልባት ጊዜያችን ከፈቀደ አጠር ያሉ የሙዚቃ ቅንብሮች እናሰማቸዋለን። መልካም ምሽት። አሁን የዓለም ዜና ይቀድማል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የዛሬ ሁለት ሳምንት በተካሄደው ፕሬዚደንታዊ ምርጫ ሁለተኛ ሆነዋል የሚባሉት ማርቲን ፋዩሉ ውጤቱን በመቃወም ዛሬ በፍርድ ቤት ክስ መሰረቱ። አሸናፊ ናቸው የተባሉትን ፌሊክስ ቸኬዲን በከፍተኛ ልዩነት አሸንፊያቸዋለሁ የሚሉት ፋዩሉ ለእርሳቸው የተሰጠው ስድሳ አንድ ከመቶ ድምፅ እንደሆነና ተቀናቃኛቸው ያገኙት 18 ከመቶ ብቻ መሆኑን አርባ ሺህ ታዛቢዎችን ካሰማራቸው ካቶሊካዊት ቤተ ክርስቲያን አገኙት ያሉትን መረጃን ተርሰው ተናግረዋል። በኮንጎ ህግ የምርጫ ውጤት ይፋ የማድረግ ስልጣን ያለው ኮሚሽኑ ብቻ ነው። የዩናይትድ ስቴትስ መንግስትን ከፊል የዘጋው እርምጃ በሀገሪቱ ታሪክ ውስጥ እጅግ ረዥሙ ሆነ። በከፊል ከተዘጋ ዛሬ 2 ሁለተኛ ቀኑን የያዘው የዩናይትድ ስቴትስ መንግስት መቼ እንደሚከፈት በውል የሚጠቁም ፍንጭ የለም። የመንግስቱ ከመቶ ሺህ በላይ የሚሆኑ ሰራተኞች አንድም ያለ ክፍያ ከስራ ውጭ ሆነዋል፣ አለያም ያለ ክፍያ እየሰሩ ናቸው። ፈረንሳይ ውስጥ የቢጫ ሰደርያ ተቃዋሚዎች ዘጠነኛ ዙር ሰልፋቸውን አካሂደዋል። ዛሬ በሀገሪቱ ውስጥ 80 ሺህ ፀጥታ አስከባሪዎች መሰማራታቸው ታውቋል። ፕሬዚደንቱ ለተነሳው ተቃውሞ ባለፈው ወር በሰጡት ምላሽ የታክስ ቅነሳና የደሞዝ ጭማሪ እርምጃዎችን ወስደዋል። ዩናይትድ ስቴትስ የሶሪያ ጦሯን በስርዓት ማስወጣት መጀመሪዋ ተገለጸ። የዩናይትድ ስቴትስ ጦር ከሶሪያ የሚወጣው መንግስቷ ከእስላማዊ መንግስት ቡድን ጋር በነበረው ትንቅንቅ አሸንፊያለሁ የሚል አቋም ከያዘ በኋላ እንደሆነ ታውቋል። ለማንኛውም ጦሩ የሚወጣው ስርዓት ባለው መንገድና በተራዘመ ጊዜ እንደሚሆን ተገልጿል። ዜና እረፍት። ኢትዮጵያ ውስጥ በነበሯቸው እንቅስቃሴዎች በዋሽንግተን ዲሲና በአካባቢዋ እንዲሁም በአትላንታ ጆርጂያ የተለያዩ የሙያ፣ የንግድ፣ የበጎ አድራጎት፣ የድጋፍና ሌሎችም ተግባሮቻቸው የሚታወቁት ባለፈው ማክሰኞ ታህሳስ ሰላሳ ያረፉት የአቶ ሰለሞን በቀለ አስከሬን ዛሬ ተሸኝቷል። አቶ ሰለሞን በቀለ ያረፉት በሰባ ስድስት ዓመት ዕድሜያቸው ኒውዮርክ ውስጥ ሲሆን የዛሬው የሽኝትና የፍትሐት ስርዓት የተካሄደው ሜሪላንድ በሚገኘው መድኃኔ ዓለም ቤተ ክርስቲያን ነው። አቶ ሰለሞን በቀለ በተፈሪ መኮንን ትምህርት ቤት የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ከአዲስ አበባ ንግድ ሥራ ኮሌጅ በሂሳብ አያያዝ ተመርቀዋል። ከዚያም በኢትዮጵያ አየር መንገድ በበረራ ኦፕሬሽኖች ክፍል አገልግለዋል። ወደ ዩናይትድ ስቴትስ በ1960 ዓ ም ከገቡ በኋላ በአትላንታ ጆርጂያ የመጀመሪያው ኢትዮጵያዊ ፍልሰተኛ ሆነዋል። ከክላርክ አትላንታ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ ይዘዋል። በጆርጂያ ስቴት ዩኒቨርሲቲም ዶክትሬት ዲግሪያቸውን ለማካሄድ ገብተው ለሁለት ዓመት ተከታትለዋል። ከጆን ማርሻል ትምህርት ቤት በሕግ ዶክትሬት ዲግሪ ይዘዋል። ስለ አቶ ሰሎሞን በቀለ ወንድማቸውን አቶ መርዕድ በቀለን ከጥቂት ደቂቃ በፊት የቀብር ስነ ስርዓት ላይ ሳሉ አገኘቻቸዋለሁ። ጤና ይስጥልኝ አቶ መርዕድ። እግዚአብሔር ይመስገን። መቼም እግዚአብሔር ያጥናችሁ ከማለት ልጀምር አቶ መርዕድ። ትልቅ ሀዘን ነው በቤተሰባችሁ ላይ ያለው። እና ስቲ ስለ አቶ ሰሎሞን በቀለ ትንሽ እንገሩኝ። እስቲ ምንድን ነበረ በመጨረሻ ቀኖቻቸው የነበረው ሁኔታ? ሰሎሞን የመጨረሻ ቀኖቹ እንዲሁ ከእግዚአብሔር ጋር እኛም እየጸለይነት መዝሙር ዳዊትን ከመጽሐፍ ቅዱስ እያነበብንነት ክርስቲያና የሆነ መዝሙር እያዳመጠ እሱ ትንሽ መናገር ቢሳ ነውም፣ በአመለካከቱ በአይኖቹ በመንፈሱ እኛን እየተሰናበተ የነበረበት ሁኔታ ነበር እና በእግዚአብሔር ጋር የተቀላቀለበት ሳምንት ነበር ማለት እችላለሁ። ለረጅም ጊዜ ታመሙ። አንድ ሁለት ዓመት ተኩል ታሞ ነበረ። ከህይወት ታሪካቸው እርስዎ ካዘጋጁትና ካነበቡት ብዙ ቁም ነገሮችን አይቻለሁኝ። መቼም እስቲ ዋና ዋና የሚሏቸውን ቤተሰብ የሚያስባቸውን ነገሮች እስቲ እንደው ጠቀስ ጠቀስ ያርጉልኝ አንድ ሁለት ሶስቱን አቶ መርዕድ ደሚያስባቸው ወንድሜ፣ እኔ እንደውም ዛሬ ከተጻፈ ውስጥ የበለጠ ነገር ነው ዛሬ እዚህ በቤተ ክርስቲያኑ ስሰማ የዋልኩት እዛ የተጻፈው አነስተኛ ነው፣ ግን ሰለሞን በተፈጥሮ በባህሪው ሲጀመር ጀምሮ ህይወትም ሙሉ ሰብአዊ ተግባሮችን ሲያከናወን የነበረ አንድ ኢትዮጵያ የምታውቀው ብባል ሰለሞን ብዬ ነው የምገምጠ፣ ወንድሜ ስለሆነ አይደለም። ዛሬ የምስክርነት ቃላቸውን የሰጡ በርካታ ሰዎች ያረጋገጡት ይህንኑ ነው ለአረጋውያን መርጃ የሚሆን በጎዳና ላይ ሲተዳደሩ የነበሩ ወጣቶችን በማሰባሰብ እስከ አስራ ሁለተኛ ክፍል ግራጁዌት ያስደረገ አልፎ ተርፎ ልጆች ከዩኒቨርሲቲ ጀምሮ አስተምሮ ያስመረቀ ልጆች ሴቶችን በነርስ ወጣቶችን በሳይኮሎጂ፣ በኢኮኖሚክስ በተለያዩ ዲግሪ እንዲያገኙ ያደረገ ጥሩ ኢትዮጵያዊ ቅን ሰው ነበር። ከህይወት ታሪካቸው እንደምንረዳው በኢትዮጵያም፣ በአትላንታም፣ በዋሽንግተን ዲሲም አካባቢ በአገልግሎትም ሰዎችን በመርዳትም እና በድጋፍ የተለያዩ ስራዎችን ሲሰሩ የነበሩ ሰው እንደሆኑ ነው የተገነዘብኩት። አቶ መርዕድ በቀለ አሁን ሀዘን ላይ ነው ያላችሁት። ሰሞኑን ደግሞ ተመልሼ ያገኙታለሁኝ። ሰፋ ያለ ፕሮግራም ደግሞ እንደዚሁ ሰርተን ለአድማጮቻችን እና እናሳውቃለን እግዚአብሔር ያጥናችሁ አመሰግናለሁ ሽፋን ስለሰጣችሁት አመሰግናለሁ ርስ ግን በቤተሰብስም ምስጋና ያቀርባለሁ አቶ ሰሎሞን በቀለ ሜሪ ጆይና ወገኔ ከሚባሉ የበጎ አድራጎት ድርጅቶችም ጋር ሲተባበሩ ቆይተዋል ስለ ፍትህና እኩልነትም በነበራቸው አቋም በኢትዮጵያ ፖለቲካ ውስጥ ከኢዴሀቅ እስከ ቅንጅት የነበሩ እንቅስቃሴዎችን በአካልም በገንዘብም ሲደግፉ ቆይተዋል የዜናው ሰዓት አበቃ ክቡራትና ክቡራን ለዋናው ዝግጅት ወደ አዲሱ ልመልሳችሁ ዜናውን አደመጥን። መልካም ምሽት። የጥር አራት 2011 ፕሮግራማችን ይቀጥላል። አሁን ቀዳሚው ቅንብር ከኦነግና ከአዴፓ አመራር አባላት ጋር የተደረገ ሁለተኛና የመጨረሻ ክፍል ውይይት ነው። ትናንት ቀደም ሲል እንደገለጥኩት ከአቶ ቶሌራ አዳባ የኦሮሞ ነጻነት ግንባርና አቶ ታዬ ደንዳአ የኦሮሞ ዴሞክራሲያዊ ፓርቲ ማዕከላዊ ጽሕፈት ቤት የሕዝብ አስተያየትና የሕዝብ ግንኙነት ኃላፊ ጋር የጀመርነው ውይይት የመጨረሻ ክፍል ነው የሚቀርበው። ኦነግ ታጣቂዎቹን ይዞ በሰላም ከኢትዮጵያ መንግሥት ጋር ለመሥራት ገባው ቢልም የሁለቱ ድርጅት አለመግባባት መነሻ አገር ውስጥ በተለያዩ የኦሮሚያ ክልል ታጥቀው ይንቀሳቀሱ የነበሩ ታጣቂዎች ጉዳይ መሆኑን ከትናንቱ ውይይት ተረድተናል። ሁለቱን እንግዶች ያወየቻቸው ባልደረባችን ትዝታ በላቸው ነች። ጥያቄዎቿን ትቀጥላለች። አቶ ታዬ ምን ስምምነት ተደረሰ? ስለ እነዚህ በየቦታው ተሰራጭተው ስለነበሩ የኦሮሞ ነጻነት ግንባር ተዋጊዎች ከኤርትራ እንደ መጡ በአስራ አምስት ቀን ጊዜ ውስጥ በየቦታው የነበረው ሰራዊት ከኤርትራ ከመጣው ጋር ተቀላቅሎ ካምፕ ገብተው ያው ስልጠና ወስደው ወደ መንግስት የሚቀላቀለው ተቀላቅሎ፣ ሌላው ወደ ህብረተሰቡ እንዲመለስ ነው የነበረው ስምምነት እና በተለያየ ጊዜ እንግዲህ ዴድላይኖቹ ሶስት አራት ጊዜ ነው የተቀየረው በእነሱ። አቶ ታዬ ይቅርታ፣ እዚህ ላይ ላቋረጦት ወደ እንደው ለአድማጭ ግልጽ እንዲሆን ነው። እነኚህን ከኤርትራ ከመጡት ውጭ በየቦታው ኦሮሚያ ውስጥ አሉ የተባሉትን የኦነግ ሰራዊት ሰብስቦ የማምጣት ኃላፊነት ማን ነው የወሰደው? ኦነግ ነው እናንተ? በዋናነት በራሳቸው ነው ያንን ለማድረግ ያሰቡት። ስምምነቱን በዛ ደረጃ ነው፣ የራሳቸው አመራር ስላላቸው አመራሩ ሲልመጣ በዛው በኩል እንዲመጣ ነው። ያ ሳይሆን ሲቀር እንደገና የጋራ ኮሚቴ አቋቁመን ያም ጥረት ሲያደርግ ቆይቶ ውጤት ሳያመጣ የመጨረሻ ዴድላይኑ ባለፈው ታህሳስ አምስት ነው የነበረው እና አልቻልኩም ብሎ መግለጫ የሰጠው ኦነግ ልሰበስባቸው አልቻልኩም ብሎ መግለጫ ሰጠ። የጋራ ኮሚቴ ነበረ። የጋራ ኮሚቴ በእኛ በኩል የነበረ ነበረ፣ በነሱም በኩል የነበረ ነበረ። አንፈታም ብሏል፣ ቀስ ብለን እየያዝን ነው ምናምን ሲባል ነው የነበረው፣ በነሱ በኩል ማለት ነው። ጊዜ እንዲራዘም ተደርጓል አንድ አምስት ቀን በአምስት ቀን አስር ቀን እንደዚህ እያለ ለረጅም ጊዜ ነው የቆየው እና እንዲያውም ያ ሰራዊት ወለጋ አካባቢ የሰፈረው አልታዘዝም ብሏል፣ ትጥቅ አልፈታ ብሏል ተብሎ በዚህ በኩል በአመራሩ ተገልጾ ሽማግሌዎች እዛ የሰራዊት አመራር ድረስ የሄዱበት ሁኔታ ነበረ። ችግሩ እዛ ጋር ነው እንጂ በእኛ በኩል ሁሉንም ነገር አሟልተን ነው ስንጠባበቅ የነበረው። አቶ ቶሌራ አደባ፣ እንግዲህ የተባሉት ሽማግሌዎች ይመስለኛል በታሳስ ወር አጋማሽ ከሁለታችሁም በኩል የተወከሉ ሰዎች ናቸው። አንደኛ ነገር የኦነግ ሰራዊት በድርጅቱ ትእዛዝ ወደ ታስበበት ቦታ እንዳሄድ ያደረጉት በየጊዜው የሚለዋወጡ በየአካባቢው የሚወሰዱ እርምጃዎች እና ካምፕ በገባው ሰራዊት ላይ የነበረው ጫና ወይምም ደግሞ የአያያዝ ጉድለቶች ነበሩ። እነዛ ሲሰሙ ነበር እና በምዕራብ በኩል ያለው ሰራዊት ይሄ መንግስት የገባውን ቃል እየጠበቀ አይደለም፣ ሆነ ጋር በተስማማው መሰረት አንዳንድ ሁኔታዎችን እያሟላ አይደለም፣ በዚህ አይነት ሁኔታ እንዴት እንገባለን፣ እምነት የለንም የሚል ጥያቄ ሲያነሱ ነበር። ይሄ ትክክል ምክንያቱም ቃል በገቡልን መሰረት በነጻነት የመንቀሳቀስ እና ቢሮዎቻችንን የመክፈት ሁኔታዎች እየተሰናከሉ መምጣታቸው ይታይ ነበር። ከዛም አልፎ ደግሞ በየጊዜው የኦነግ ሰራዊትን እንፈልጋለን እናስሳለን በሚል የሚወሰዱ እርምጃዎች ነበሩ። በአንድ በኩል ከላይ ስምምነት ላይ ደርሰናል በሰላማዊ መንገድ እንታገላለን እየተባለ ለምንድን ነው የሚዘመትብን? ለምንድን ነው እኛም በኃይል ትጥቅ ለማስፈታት የሚሰማራው ታጥቀ ኃይል የሚል ጥያቄ ስላደርሱ ነው። አሁን አልታዘዝም ምን አሉ የተባለ እንጂ ከኦነግ አመራር ውጭ ሆኖ ለብቻው ምንም ትዕዛዝ አልቀበልም ያለ ሰራዊት አይደለም፣ ለማለት ነው። ለመካሰስ አይደለም። አሁን ያለፈው በየትኛውም ወገን ይሁን በየትኛውም ወገን በሚከስቱ ሁኔታዎች የታሰበው እርምጃ ሳይሳካ ቀርቷል ነው እንጂ የኦነግ ሰራዊት በስምምነቱ መሰረት በሚፈለግበት ቦታ ተገኝቶ የሚፈለገውን ትምህርት ወስዶ በመንግስት መዋቅር ውስጥ ሁሉን ለመቀጠል ፍላጎት የለውም የሚል አይደለም። መጨረሻ ደረጃ ሁኔታዎች ሲባባሱ እስኪ የሀገር ሽማግሌዎች ሂደው ህዝቡንም ያናግሩ ሰራዊቱንም ያናግሩ ተባለ። ሽማግሌዎች ሄዱ፣ ሰራዊቱንም አነጋገሩ። ሰራዊቱንም በኦነግ አመራር ስር መሆኑን የእኛ አለቆች አዛዦቻችን እናንተ ጋር ይሏችሁን፣ እኛ ጋር መምጣት አያስፈልግም እነሱም የሚያስተላልፉትን ትእዛዝ እንቀበላለን ብሎ መልስ ሰጣቸው። ከዛ በኋላ ሁለቱን ድርጅት አመራሮች የኦሮሚያን ፕሬዚደንት ክቡራቶ ለማ መገርሳና የኦነግ ሊቀመንበር አቶ ዳውድ ኢብሳ ባሉበት የደረሱበትን ድንገማቸውን ለሁለቱም አቀረቡ። በዚህ በዚህ አይነት ተግባራዊ እንዲሁም ብለው አስማምቶ ተለያዩ። ይህንን ተግባራዊ ለማድረግ ስንንቀሳቀስ በደቡብ በኩል ከሁለታችን ቁጥጥር ውጭ በሆነ መንገድ የሱማሌ ልዩ ኃይል በአልሸባብ እና በሌሎች ኃይሎች ተደግፎ በሞያሌ ላይ ጦርነት ከፈተ። በዛ ምክንያት ተሰናከለ። በምዕራብ በኩል ያለውም ሳይታሰብ ባላስፈላጊ የሆኑ ብዙ ኃይል ከሰሜን የመጣ የምዕራቡን ኦሮሚያ ክልል ሰፈረ። በየቦታው እርምጃዎችን መውሰድ ጀመረ። በዚህ ምክንያት ነው እንጂ የተሰናከለው የኦሮሞ ነጻነት ግንባር ከስምምነቱ ውጭ ለመሆን የሚወስዳቸው እርምጃዎች አይደሉም ማለት ነው። አቶ ቶሌራ ጥያቄው እርሶ ጋር ያቆየኛል። በተለያዩ አጋጣሚዎች ትጥቅ ሳትፈቱ እንደቀራችሁ ነው የገለጻችሁልኝ። በሶማሌ በኩል ልዩ ኃይል ይወጋን ጀመር፣ በሌላም በኩል እንደዚሁ መንግስት እርምጃ መውሰድ ጀመረ ነው ያሉት። አዎ፣ ከሁለቱም ወገን ይህ ኮሚቴዎች ወደ ቦታው ለመንቀሳቀስ ሀመት ነጫ ሳይፈጠር ቀረ ነው። በደቡቡ በኩል ጦርነቱ ወደዛ ወደ ሰራዊቱ እንዳይሄዱ አደረገ፣ በዛ ምክንያት ተቋረጠ። በምዕራቡ በኩል ደግሞ የኢትዮጵያ መንግስት የወሰደው እርምጃ ብዛት ያለው ሰራዊት በየ ቦታው አስፍሮ ስጋት ውስጥ ሰጥተት ነው፣ እና በዛ ምክንያት ነው እንጂ ሰራዊቱ ወደሚፈለግበት ቦታ እንዲተላለፍ ላለማድረግ የተወሰደ እርምጃ አንድም የለም ነው። አቶ ታዬ እዚህ ላይ የእርሶ መልስ ምንድን ነው? አንደኛ ይሄ ካምፕ የገባው ሰራዊት አያያዙ ላይ ችግር አለ። በዛ ምክንያት ነው በአንድ በኩል ጭርጣሬ ገባን፣ በሌላ በኩል በሙያሌም አካባቢ በሱማሌ ልዩ ኃይል ጦርነት ስለተከፈተ እሱም ችግር ፈጥሯል። የሚባለው እነዚህ ሁሉ ነገር እንደ ሰበብ እንደ ምክንያት ለማለት ካልሆነ በስተቀር ምክንያት ሊሆኑም አይችሉም፣ ምክንያትም አልነበሩም። ትልቁ ችግር በሰላማዊ ትግል ማመን ወይም አለማመን ነው። በዛ አካባቢ ከላይ እስከታች ያለው የድርጅቱ መዋቅር እየተናበበም አይመስልም። ግልጽ ነው። ሳያ እዚ ጋር ካለው አመራር ጋር ተነጋግረን አመራሩ፣ ህብረተሰቡም ሰራዊቱ ትጥቅ እንዳይፈታ ይፈልጋል፣ ሰራዊቱም አልታዘዝ ብሏል የሚል መንፈስ በመታየቱ ሽማግሌዎቹ ወደዛ የተንቀሳቀሱበት ሜና እዚ ጋር ያሉት አመራር የሚሰጡት አቅጣጫ ባለመቀበላቸው ነው። እዛ ሄደው ለምን እናንተ እንደዚህ ይዛችኋል ወይ ተብሎ እነሱን አነጋግሩ ተብሎ ስለተላኩ ነው። ትልቁ ችግር እኛ በኩል ችግር ነው ብለን የምናየው በሰላማዊ ትግል ማመን አለማመን ነው። ድርጅቱ ልክ እንደገባ ወደዚህ እርምጃዎች ወሰዱብን የሚል ነገር አለ። ምንድን ነው? እዛ ጋር እንደገባ ከአንቱ ወደ መክፈት ስልጠና፣ ተጨማሪ ወታደሮችን ማስልጠን መግዛት መንግስታዊ መዋቅሮችን ማፍረስ፣ ሚሊሻዎች ላይ ትጥቅ ማስፈታት፣ ፖሊሶች ላይ እርምጃ መውሰድ፣ መግደል፣ መንገድ መዝጋት፣ የተለያዩ ችግሮች በመፍጠር አጠቃላይ እንቅስቃሴውን ወደ ማስፋት ነው የሄደው። ልክ እንደገባ ማለት ነው። የነበሩት ወታደሮች ትንሽ ነበሩ፣ ግን የበለጠ በቃ አስራ አንድ ከአንድ ነው የተከፈተው። የት የት ነው ይሄ? የት ሆነ ይሄ? የት የት ቦታ ይሄ? አንደኛ በወለጋ አራት ዞኖች አሉ። ሉባቦርም በተወሰነ ክፍል አለ። ደቡብም ምዕራብ ጉጂ ወደ ባሌም የተለያዩ ቦታዎች ላይ አስራ አንድ ካንት ነው የተከፈተው። ምንድን ነው በአንድ በኩል ይሄ ጊዜ ይሰጠን እያሉ ጊዜ በተሰጠ ቁጥር ደግሞ የበለጠ መዋቅራቸውን እያሰፉ በሶስት ወር ጊዜ ውስጥ እንጥላለን መንግስት ይደክመዋል የሚሉ ሁሉ መንፈስ ነበራቸው። ያንን ይዘው ነው ሲንቀሳቀሱ የነበሩት እንጂ አሁን በሚባለው ደረጃ ጽድቅን አማራጭ ያላደረግንም የሚለው ነገር አይሰራም። ችግሩንም እንስት አካልን በዚህ ደረጃ ኃላፊነትን ወስደን ችግሩ የት እንዳለ ህብረተሰቡ ማውቀው ሁሉም ለመፍትሄው መረባረብ አለበት እንጂ ልክ ዛሬም እንደ ትላንቱ ለራሳቸው ያጠፉትን ወደ መንግስት በማምጣት መንግስት ጦርነት አውጆብናል፣ መንግስት ፕሮፓጋንዳ እንደዚህ አድርጎብናል፣ እንዳንንቀሳቀስ እገዳ ጥሎብናል የሚለው ነገር ይሄ ሁሉ ማንኛውም የህብረተሰብ ክፍል እንደሚያውቀው በእኛ በኩል የእኛ አመራር እየተገደለ ፖሊስ እየተገደለ፣ ሁሉ ጊዲያውን ራሱ ሪፖርት አላደረግን ሂደቱ እንዳይደናቀፍ ብለን ከአራት ወር በላይ ነው የታገሰ መሄድ ከሚገባን ርቀት በላይ ሄደን ህብረተሰቡ ለምንድን ነው ሰላማችን ደፍርሷል፣ ተጎድተናል ሁሉ ሲል በዛ በኩል ነው እንግዲህ ችግሩ። አመሰግናለሁ አቶ ታዬ፣ የኢትዮጵያ መንግስት ቃል አቀባይ። አቶ ቶሌራ፣ ትልቅ ክስ ነው። በሰላም በተባለው ነገሩ ላይ የራሴን አስተያየት ልስጥ። እሺ፣ ይቀጥሉ። አንደኛ የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ሲገባ ሰራዊት ይኖረኛል የሚል አቋም ትቶ ነው ማለት ነው። ይህን መገንዘብ ይኖርብናል። የሚቀርቡብን ክሶች ለምሳሌ አንዱን ብንወስድ የመንግስትን መዋቅር አፈራረሱብን እን ነው እንደሚታወቀው ኦነግ ከመግባቱ በፊት በምስራቅ፣ በደቡብ ምስራቅ እና በደቡብ በኩል ሰፊ ጦርነት ተከፍቶ ሲካሄድ ነበር። በኦሮሞ ህዝብ ላይ በሚሊዮን የሚቆጠር ህዝብ ነ በጦርነቱ ምክንያት ከበረባቸው የመንግስት ሰራተኞች በሙሉ አስተማሪዎች፣ የጤና ባለሙያዎች፣ በልዩ ልዩ መዋቅር ውስጥ የታቀፉ ሰራተኞች በሙሉ ለቀው ወጥተዋል። በተጨማሪ ለሶስት አራት አመት ሲካሄድ በነበረው የህዝብ አመት አሞ የነበረባቸው ሰዎች ሰግተው አካባቢው ለቀው ወጥተዋል። ከዛ በኋላ የተተካም ሰው የለም። በዛ ምክንያት ነው እንጂ ኦነግ ገብቶ ያፈራረሰው ምንም ነገር የለም። አንድ ይሄ ነው ግልጽ መሆን ያለበት መታወቅ ያለበት። እንዲያውም ኦነግ ከገባ በኋላ መንግስት ሰራተኞች ጋር በመተባበር ከአካባቢ ውስጥ በዙር በመተባበር ሁኔታዎች ቦታቸው እንዲመለሱ ስንሰራ ነበር። የኦነግ አመራር በኦሮሚያ ሲንቀሳቀስ በነበረበት ጊዜ አንድም ጊዜ የድርጅት ስም ሳይጠራ ትላንትና በተፈጸመው ድርጊት ለመበቀል እንዳይነሳሳ ህዝቡ ተቻችሎ እንዴት ይህንን ለውጥ ወደፊት ማራመድ እንዳለብን እንዲያስብ ስንመክር ስናነሳሳ ነበር። ያ ሁሉ ሲሆን እንግዲህ በመንግስት በኩል የተደረገ ምንም ነገር የለም ለማለት አይደለም። አንዳንድ አካባቢዎች ተግባብተን የሰራንባቸው ቦታዎች አሉ፣ የማንክደው ጉዳይ ነው። አንዳንድ አካባቢ ግን ለውጡን የማይፈልጉ ኃይላት ሆን ብለው ትንኮሳዎችን ሲያካሂዱ ነበር። አሁን ፖሊስ ከገደለ ወንጀሎች ተሰሩ በሚባሉበት አካባቢ ችግሮች ሲፈጠሩ ስንዋ ለዛም መፍትሄ እየሰጠን ስሜል ነበር። የሆነ ሰራዊት ከተወሰነለት አካባቢ ውጭ እንዳይንቀሳቀስ ይደረግ ተብሎ ከዛ አካባቢ ውጭ እንዳይንቀሳቀስ ይደረግ ነበር። ከዛ ውጭ ይሄ መንገድ መዝጋት ምናምን የሚባሉት ሁሎ ህዝብ ነው ያደረገው። ያንን ድርጊት ህዝብ ግድያ፣ በተለይ በምዕራቡ በኩል በነሻንጉል ጉሙዝ ሰፊ ዘመቻ ነበር። ግድያ ይቁም፣ መፈናቀል ይቁም ብሎ ተቃውሞ ሲያሰማ ነበር። ይሄ በህዝብ በኩል የተወሰደ እርሚ ወደ ሆነግ ማምጣት ተገቢ አይደለም ነው። ስለዚህ በአጠቃላይ አሁን ስላለፈውን ለመወነጃጀል አይደለም አቶ ቶሌራ፣ ወደፊት ለመሄድ እኮ አሁን በመግለጫ ድርጅቶ እንደጠየቀው ሶስተኛ አካል ቁጭ ብሎ እናንተን ሁለታችሁን ለማወያየትም እኮ ነገሮች ግልጽ መሆን አለባቸው። በአንድ በኩል አሁን በምስራቅ ኦሮሚያ በፊትም እኛ አልወጣንም እንንቀሳቀስ ነበር የሚል ነገር ካለ፣ በሌላ በኩል ደግሞ መዋቅሩን እኛ አይደለንም ያፈረስ ነው፣ ቀደም ብሎ ማን አፈረሰው እንዳሉት ግልጽ አይደለም። ሰዎችን የሚገሉ መዋቅሮችን የሚያፈራርሱ በምስራቅ ኦሮሚያ በደቡብ በኩል ያለውን ማን እንደዚህ ህዝብ ላይ ጉዳት እንደሚያደርስ በግልጽ እርሶም አላስቀመጡም እኮ። ይቅርታ አስቀምጫለሁ። በዛ በኩል የሶማሌ ልዩ ኃይል ጦርነት ሲያካሄድ አልነበረም እንዴ? በድንበር አካባቢ የነበሩ ትምህርት ቤቶች ዝግ እንደሆኑ በራሳቸው ሬዲዮ ሲዘገብ አልነበረም እንዴ? ስለዚህ ያያይዘዋል። የእናንተ ሰራዊት አይደለም አሁን አቶ ታዬ ደንዳአ የገለጹት ትክክል አይደለም። የኛ አይደለም ትክክል አይደለም። እኛ እንዳሁም በአንጻሩ በምዕራብ በኩል ነው አይደል ችግር ጎልቶ የታየው፣ ችግር በዛ በኩል ነው የሚባለው አይደል። እዛ በኩል ራሱ የኦነግ አመራር ሄደው ከአመራሮቻቸው ጋር ከወረዳ አስተዳዳሪዎች ይሁኑ ከንቲባዎች ይሁኑ ጋር በመልካም አቀባበል አድርገውላቸው እርስ በራሳቸው ተወያይተው እንዴት መረጋጋትና ሰላም እንደሚወርድ ለህዝቡ ገለጣ ሲያደርጉ ነበር። ሁለቱም የወንደግ አመራር አባላትም የእነሱም የተመደቡ የመንግስት ሰራተኞችና ካድሬዎች እና ይህ ችግር ተደጋግሞ እንዲነሳ የተደረገበት ምክንያት በመደናቀፉ ነው። የተደናቀፈው ደግሞ አላስፈላጊ የሆኑ እርምጃዎች በመወሰዳቸው አንድ ሁለት ደግሞ አላስፈላጊ የሆኑ የፕሮፓጋንዳ ዘመቻዎች መካሄዳቸው ነው፣ እንጂ የኦሮሞ ነጻነት ግንባር የገባው ስምምነት ለመጣስ ብሎ ያደረገው ሁኔታ ብዙ ጊዜ አይደለም። እሺ፣ ወደ ማጠቃለያው እየሄድን ነው። አቶ ቶሌራ አዳባ፣ አባ ቶርቤ ወይም ባለ ባለሳምንት እያለ የመንግስት ሰራተኞችን በመግደል ስለሚከሰሰው ሀይል ምን የሚያውቁት ነገር አለ? ድርጅቶ ምን ያውቃል? የኦሮሞ ነጻነት ግንባር እንግዲህ በራሱ ያደራጀው ሰራዊት አለ። የኦሮሞ ነጻነት ሰራዊት ይባላል። ከዛ ውጪ ሌላ ሀይል አደራጅቶ የዚህ አይነት ድርጊቶችን የሚፈጽሙበት ምክንያት የለም። አላደረገም፣ አያደርገውም ወደፊት። እሺ፣ አቶ ታዬ ደንዳአ እዚህ ላይ እርሱ አስተያየት አለት። እሱ ላይም አስተያየት አለኝ፣ ግን ቀደም ሲል አቶ ቶሌራ ባነሳቸው ጉዳዮች ላይ አንዳንድ አስተያየት ተመስረት ይፈልጋለሁ። እሺ አንደኛው መዋቅር ከመፍረት ጋር ተያይዞ መዋቅር የመንግስት መዋቅር የፈረሰው ቀደም ሲል ነው፣ በህዝብ አመፅ ነው የሚል ነው ያነሱት። ይሄ በጣም ከእውነት የራቀ ነው። ምክንያቱም የህዝብ አመፅ የነበረው በአጠቃላይ ኦሮሚያ ነው። እናንተም እንደምታውቁት ግን የመንግስት መዋቅር የፈረሰው አካባቢዎች ወለጋና ምስራቅ ጉጂ፣ ምዕራብ ጉጂ አካባቢ ብቻ ነው። ይሄ በራሱ የሚያሳየው ምንድን ነው? ማን እያፈረሰ እንደሆነ፣ ማን ከሚሊሻ ትጥቅ እየፈታ እንደሆነ፣ ማን ፖሊሶችን እየገደለ እንደሆነ በግልጽ የሚታወቅ ነው ማለት ነው። በዚህ ላይ እየተወሻሸን ለችግር መፍትሄ መስጠት ስለማይቻል ይቺን እውነት ህዝብን ማወቅ አለብን። ቀደም ሲል የፈረሰ መዋቅር የለም ማለት ነው። በሌላ በኩል መንገድ የተዘጋው ምን የተደረገው በህዝብ ነው። በተለይ ከቤኒሻንጉል ጋር ተያይዘው እዚህ አካባቢ የተፈጸሙ ወንጀሎች አሉ። መጀመሪያ ላይ መስከረም አንድ ለሽምግልና ለእርቅ ከማሺ ዞን ወደ ወለጋ የመጡ የዞኑ አስተዳዳሪዎች ነበሩ። እነዚያን አምስት ሰዎች ሆን ብለው የዚህ ድርጅት ታጣቂዎች ከገደሉ በኋላ ነው ህዝባችንም እንዲፈናቀል የተደረገው ከዛም በኋላ ደግሞ በድንበር አካባቢን ችግር ሲነሳ ክልሉ የፖሊስ ኃይል ወደ አካባቢው ተንቀሳቅሶ ጥበቃ እንዳያደርግ ህዝቡን እንዳይታደግ፣ በመሀል ላይ መንገድ እንዲዘጋ በማድረግ በመቀስቀስ በተለይ ደግሞ ሆን ተብለው ምንም ለውጥ የለም የሚል ኢሜጅ ለማምጣት ሆን ተብሎ ሲሰራ የነበረ ነው። መካሰስ ጥሩ አይደለም እያልን ወደፊት መፍትሄ መፈለግ አለብን እያልን ግን ሌላ ያልተገባ እኛ እንደውም እነዚህ ሁሉ ያላነሳ ነው በሰላም ሂደቱ በውይይት ሂደቱ ችግር እንዳያጋጥም ብለን ሰላሳ ሰው ሰላሳ አመራር ሲገደል ምንም ምንም ያላል። ይሄ ሁሉ እየታወቀ በዚህ አካባቢ የማይባል የማይደረግ ነገር የማይባል ነገር ማለት ጥሩ አይደለም። በሌላ በኩል ይሄ አባት ወርገ የሚባለው ራሱ የድርጅቱ አካል ነው። የነሱ ትልልቅ አመራሮች ይሄ ድርጅት እርምጃ ሲወስድ በፌስቡክ በተለያየ መንገድ ኢቭን የራሳቸው ሬዲዮ አለ፣ የኦሮሞ ነጻነት ሰራዊት ድምጽ የሚል አላቸው። ያ ራሱ የአባት ወርቤን ቡድን ድርጊት፣ ግድያ ሲያሞካሽ የነበረ ነው። ከረጅም ጊዜ በፊት ጀምሮ ነው። ዛሬ ይሄን መካድ የሚያዋጣም አይደለም። እውነታውን ተቀብለን ይሄ ድርጅት ለሰላም ለሰላማዊ ትግሉ ቁርጠኛ ነው ወይስ አይደለም? ጥያቄው እዚህ ጋር ነው። ሶስተኛው ወገን በተገኘበት ተነጋግረን መፍትሄ ምናምን ምንድን ነው መሆን ያለበት? ከዚህ በፊት ተስማምተናል። ይሄ ድርጅት በሰላማዊ ትግል ለመሳተፍ ነው የመጣው። ያንን የሚይዝ ከሆነ በዛ መምጣት ነው። እዛ ታች ያለው አመራር መሮ የሚባለው በተለይ እነዚህ ሽማግሌዎች የሚያራምዱት አቋም ሰላም ሰላም እያሉ ነው። ይሄ ግን ለእኛ አያዋጣም። ህዝብ ራሱ ነጻ ወጥቻለሁ ብሎ የሚል ከሆነ እኔ ዝንጀሮ እንጨት ምናምን ነጻ እንዲወጣ አታገላለሁ እንጂ ትጥቄን አልፈታም ምናምን የሚል ነው የዛ አካባቢ ሰራዊት መሪ። በዚህ ደረጃ ከላይ እስከታች ያለው የድርጅቱ መዋቅር አንዱ ሌላውን እያዳመጠ አለመሆኑን የሚያሳይ ነው። አሁንም ቢሆን የሚያዋጣን የሚያዋጣን ሰላም ነው። ሰላም እንፈልጋለን። ህዝባችን ለረጅም ጊዜ ተጎድቷል። እንደገና ጉዳት ላይ ጉዳት መጨመር አያስፈልግም። በሰላም ይፈታ ከተባለ በሰላም ለመፍታት እውነታውን ተቀብሎ ወደፊት መሄድ ነው የሚያስፈልገው እንጂ አሁንም የሌለ ነገር እያጣቀሱ የሚያዋጣ አይደለም ለማለት ነው። አመሰግናለሁ። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባ፣ እንግዲህ ሰላም ነው የሚያዋጣው እያሉ ነው። የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ እሳቸው ላነሷቸው መልስ መስጠት አለብኝ ለሚሉ መልስ ይስጡና ሊሸመግላችሁ የምትፈልጉትን ሰው ማን እንዲሸመግል እንደሚፈልጉ እስቲ በመጥቀስ መልሶን ይስጡን። በመጀመሪያ ደረጃ የኦነግ አመራርና የኦሮሞ ነጻነት ሰራዊት እንደ ሁለት አካል ወይም ደግሞ አንዱ ለአንዱ እንደማይታዘዝ አድርጎ ማቅረቡ ሚያስችል አይደለም። በአቶታዊ የሚያጣቅሰው ማስረጃ በየፌስቡክ ላይ የሚበጠለው እንትን ነው። ያ ደግሞ ምን ያህል አስተማማኝ እንደሆነ እርግጠኛ አይደለሁም። በዛ ላይ ደግሞ የጠቀሰው በዛ በኩል ያለው የሰራዊት አዛዥ የዚህ አይነት ጥያቄ በሚዲያ ቀርቦለት የሰጠው መልስ አለ። በዛ ልለፈው። አሁንም የመዋቅሩ ጉዳይ እንዲያው ለመወንጀል ወንጀል ካልሆነ በስተቀር ለሶስት አራት ዓመት በፊት ጀምሮ በተካሄደው የህዝብ አመፅ በህዝቦች ላይ በደል የሚፈጽሙ ሰዎች ባደረባቸው ፍርሃት ለቀው ወጡ። መውጣታቸው ህዝብ የሚያውቀው ጉዳይ ነው። አሁንም ያልተሟሉ ቦታዎች እንዳሉ ግልጽ ነው። ሌላው ካምፕ ተከፈተ ምናምን የሚባለው በየቦታው ሰራዊቶች ነበሩ ያድሉ ነው መልሶ የተናገሩት። የተከፈተ ያለ አይመስለኝም። ዞሮ ዞሮ ግን አሁን ከመንግስት ጋር ስንደራደር ከመደራደራችን በፊት ሶስተኛ አካል ባለበት መሆን አለበት ብለን አቋም ይዘን ነበር። በኋላ ግን የመንግስት ልዑክ የኦሮሞ ነጻነት ግንባርን አመራር ሊያነጋግር በመጣበት ጊዜ የተደረሰበት ስምምነትና የውይይቱ መንፈስ ራሱ በወንድማማችነት ላይ የተመሰረተ አብረው እንደነበሩ ሰዎች አብረው ሲታገሉ እንደነበሩ ሰዎች አይነት መንፈስ የነበረው ስለሆነ እንደዚህ ቀርበን መወያየት ከቻል ችግሮቻችንን ለመቅረፍ የማንችልበት ምክንያት የለም፣ በሚል ሦስተኛ አካል የሚለውን ተውለ ማለት ነው። አሁን ወደዚያ አይመለሰም። ምንድን ነው ልክ አሁን እኔና አቶ ታዬ እንደተነጋገር ነው። መተማመኖች ጠፉ። እኛ እነሱ ይወነግላለን፣ እኛ እነሱ እኛን ይወነግላለን። ለብዛኛው ተብሎም ሽማግሌዎች ተወክለው ሄደው አምጥተው በዚህ አይነት ቤታ በዚህ ነጥቦች ወደ አስር የሚሆኑ ነጥቦችን ናጥቦ በዛ ላይ አስማምተውም ነበር። እነዚህ ሽማግሌዎች እንግዲህ የማስፈጸም አቅም የላቸውም። ከመምከር አልፈው የማስፈጸም አቅም የላቸውም። ቢሆንም ግን እነሱ ራሳቸውን ቢሆኑም ሌላው ሁለቱ በተስማሙበት ሰላማዊ የሆነ ትግል እንዲቀጥል በሀገሪቷ ሰላም እንዲሰፍን ይሄ ለውጥ ወደፊት እንዲራመድ አሁንም ቢሆን ጥፋተኛውን መግለጽ የሚችል ቡድን በመካከላችን ቢኖር የበለጠ መተማመንና የበለጠ ለሰላም የመስራት ለውጡንም የማገዝ ሁኔታዎች ይፈጠራሉ ከሚል ነው። አሁኑ የኦሮሞ ነጻነት ግንባር አቋም ለሁላችን ቢሆን ለአገሪቷም ቢሆን ለህዝቡም ቢሆን ከድርጅትና ከቡድን ትንሽም በበለጠ ለሀገርና ለህዝብ የምናስብ ከሆነ ምንም የሚያጋጨን የማያስማማን ምክንያት የለም። አሁንም ለሰላም ቅድሚያ የሚል አመሰግናለሁ። አቶ ታየ ደንዳአ የማጠቃለያ ሀሳብ፣ የኦሮሞ ነጻነት ግንባር እንደገና እንነጋገር ነው የሚለው። ብትነጋገሩ ምንድን ነው እንደ ቅድመ ሀሳብ አድርጋችሁ የምታቀርቡት ምን መሆን አለበት? አንደኛ ከዚህ በፊትም ለአስራ ስድስት ጊዜ ነው ከከፍተኛ አመራር ጋር ሽምግልና የተቀመጠ ነው። ተነጋግረን ያልተስማማንበት ቀን አልነበረም። ሰላማዊ ትግሉ አዋጭ እንደሆነ ሌላ አማራጭ ለህዝባችን እንደማይጠቅም ስንነጋገር በማንኛውም ሰዓት እንስማማለን። ችግሩ ምንድን ነው? የተባለው ነገር ወደ መሬት ማውረድ ላይ ነው ችግሩ። የላይኛው አመራር የሚስማማውን የታችኛው አካል ስራ ላይ አያውልም። ከላይ እስከ ታች መዋቅሩ ይደማመጣል። ሁሉም ነገር በላይኛው አመራር ትዕዛዝ ነው እየተሰራ ያለው የሚሉ ከሆነ አቶ ቶሌራ ትምህርት ቤቶች እንዲዘጉ ተደርገው የአስራ አራት የአስራ ሁለት የአስራ ሶስት አመት ህጻናት ለውትድርና ተመልምሎ ስልጠና የሚገቡበት ለእናቶች የተመደበ አምቡላንስ ተዘርፈው ለሌላ ለነሱ ወታደራዊ አገልግሎት የሚውልበት መንገዶች የሚዘጉበት ህዝብና በዚያውም ደግሞ የመንግስት ሰራተኞች የሚገደሉበት ይሄ ሁሉ በእኛ ትእዛዝ ነው የተሰራው የሚሉ ከሆነ ይሄ ጥሩ ነው። ምን ችግር የለም። ጥሩ መረጃ ነው። በዚህ ላይ ግን ከዚህ በኋላ ወደፊት ለመሄድ የሚያስፈልገው ነገር አንድና አንድ ብቻ ነው። ገና ተነጋግረን የምናመጣው የምናስቀምጠው የመግባቢያ ሰነድ አይኖርም። የተስማማንበትን ስምምነት ወደ ስራ መተግበር ነው። ከዛ ባሻገር ደግሞ ሕግን እና ሕግን ብቻ መሰረት አድርጎ ሁሉም መንቀሳቀስ መንግስት ቢሆን እነሱ ቢሆን፣ ሕግ ከሁሉም በላይ መሆኑን ማንም ማወቅ ይኖርበታል። ሕግ የሚጥስ አካል ያው ተጠያቂ ይሆናል። የሰላም ቅድሚያ እንሰጣለን። አሁንም ግን ተነጋግረን ወደት እንደሚሄድ ምን ላይ እንደምንነጋገርም እኔ አሁን አሁን እኔ እና እሳቸው ሲናወራ የተስማማንባቸው አንድ ሁለት ነጥብ ብቻ ነው ከዛ ባሻገር ሳቸውን እኛን እኛን ይከስታሉ በዛ ደረጃ። ይሄ ደግሞ ግልጽ በሆነ ህብረተሰቡን በሚያውቀው ሁኔታ ላይ ስለሆነ ዞሮ ዞሮ አሁን ባለው ሁኔታ ማንኛውንም አማራጭ ያው ከሰላም የሚበልጥ ነገር የለም። የንግግሩም እኛ ዝግጁ ንም ግን ዞሮ ዞሮ ችግሩ እዛ ጋ መሆኑን ህብረተሰቡ እንዲያውቅ ነው። አመሰግናለሁ። አቶ ታዬ ያጠቃሉልኝ። አቶ ቶሌራ በእርግጥም ድርጅቶ በሰላም አምኖ በሰላም ብቻ ለመንቀሳቀስ ማሰቡን አስረግጦ ቢነግሩን እና የማጠቃለያ ቢሆን ደስ ይለኛል። እሺ አመሰግናለሁ። ወደ አዳዲስ ክሶችን እየጨማመረ ስለመጣ ለዛ ሁሉ መልስ መስጠት ያዳግታል። ዋነኛው ነገር ግን ማንኛውም ዲሞክራሲን፣ ፍትሕን፣ ነጻነትን የሚፈልግ አካል ያለው ሁኔታ በተጨባጭ በኦሮሚያ ውስጥ ያለው ሁኔታ መገንዘብ ይችላል። እኛ ለሕዝቡን እንታገላለን እያል የምንዘርፈውና የምንገለው ከሆነ አላማችን ይስጠናል ማለት ነው። በኢትዮጵያ ፖለቲካ ውስጥ እንግዲህ የተለመደ ባህል ምንድን ነው? አንደኛው አንደኛን ጠልፎ የማለፍ ሁኔታ ነው። ከዛ እስካልተላቀቅን ድረስ አስቸጋሪ ይሆናለ ሁኔታ በዚህም በተጨማሪ ለማሳወቅ ወይም ደሞ ህዝብ እንዲገነዘበው እንዲገነዘቡ የሚፈልገው ሁለተኛው ነገር የኦሮሞ ነጻነት ግንባር መጀመሪያውም ቢሆን ትጥቅ እንዲያነሳ ያስገደደው መንግስት ነው እንጂ ምርጫ አድርጎት አይደለም። በግዴታ ምርጫ ነው። ሁኔታዎች አመቺ ናቸው ብሎ ስላመነበት ደግሞ ወደ ሀገር ቤት ተመልሶ ከህዝብ ጋር ለመታገል ለህዝብ ትግሉን ለመቀጠል ተስማምቶ ገብቷል። ወደ ኋላ የሚመለስበት ምክንያት የለም። የኦሮሞ ነጻነት ግንባር አመራርን ከሌሎች በተለየ መልኩ የራሴን ሰራዊት ኖሮኝ ትግሌን እቀጥላለሁ ብሎ የሚሳለም አይሆንም ማለት ነው። ይህ መሰረታዊ ሀሳብ እስካለ ድረስ ምንም የማያስማሙን ሁኔታዎች ስለሌሉ አሁን በፊትም እንደም ስናደርግ እንደነበረው እየተወያየን መፍትሄ እየሰጠን ስንሄድ እንደነበረው ሁሉ አሁንም ለሰላም ቅድሚያ ሰጠን፣ በየአካባቢው የሚከሰቱትን ግጭቶች በመከላከል ሰራዊት የተወሰደው እርምጃ ይቁም ነው የእኛ ጥያቄ። ይሄ ከቆመ የገባነው ስምምነት የማይተገበርበት ምንም ምክንያት የለም ነው። በውይይታችን ስለተሳተፋችሁ አመሰግናለሁ። አቶ ታዬ ደንዳአ የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ፣ እንዲሁም አቶ ቶሌራ አደባ የኦነግ የኦሮሞ ነጻነት ግንባር ቃል አቀባይ ስለ ጊዜያችሁ በጣም አመሰግናለሁ። እሱ ለተሰጠበድል እኔም አመሰግናለሁ። እኔም አመሰግናለሁ። aaye maalo ko ya abaye maalo abaye maalo ko ya abaye maalo abaye maalo ko ya abaye maalo har ragese mafol se njaalo kese mafol se njaalo har ragese mafol se njaalo kese mafol kaisa katrif kaisa katisi sa katri sa katri ne sa katri ne sa katri pe awaz di giss signata ko tu naata ko tu nuya ta ka abaya maloko ya abaye maloko khararage se ma bolin se ne jalo se ma bolin se ne jalo ro mere fititiva bole la na fange ne botu kacche kiye kode kode malo wali galatee bole ghanfne gadni kode gathie tu vit baap ne mokande mar pa અજન અજન અન સેન હવે હવે અબેર ચાવશી રોશી હવે રોવશી હવે રોવશી અભેર રોવશી ચાવશી રોવશી રોવશી રોવશી રોવશી Sacatidis, sacatidis, sacatidis, sacatidis, sacatidis, bhai ye maalo ko ye abai ye maalo har har kaise maafoli se ne jalo kaise baba ne madalam What chini suti need to ፍተሻ በመድረክና በ15ተኛው ጉባኤ ላይ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በወዳኛው ሳምንት ማብቂያ ባደረገው 15ተኛ መደበኛ ጉባኤ ላይ ባወጣው መግለጫ የብሔራዊ አንድነት መንግሥት እንዲመሠረትና የምርጫ ቦርድ ተአማኒ ሊሆን በሚችል ሁኔታ እንዲዋቀር ጠይቋል። በጉባኤው ላይ የተመረጡትን ሊቀመንበሩን ዶክተር መረራ ጉዲናን ሶሎሞን አባተ ለቃለ ምልልስ ጋብዟቸው ነበር። ከዚህ በቀደመ ዝግጅት ለቀምሻ ቀንጨብ አድርገን አሰምተን ነበር። ቃለ ምልልሱ አሁን እነሆ ይቀጥላል። መቼም የፓርቲዎች ጉባኤ ነው፣ ስብስብ ነው። የእናንተ መድረክ ረጅም ልምድም ያለው ነው በሀገሪቱ የፖለቲካ እንቅስቃሴ ውስጥ። ሰሞኑን እነዚህ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎችና የመሳሰሉ አባባሎችን እንሰማለን ከየአካባቢው እዚህም እዚያም። ከሚነገረው የፖለቲካ ፓርቲ ግን አንጥሮ መለየት ያለበት ይመስለኛል፣ እነገሌ እነገሌ ብሎ ማውጣት ያለበት ይመስለኛል። ችግርን አጉልቶ ማውጣት የመፍትሄው ግማሽ ነው ይባላልና፣ አንጥራችሁ ያወጣችሁት ኃይል አለ እነገሌ ናቸው የለውጡን አካሄድ የማይደግፉ ወይም ለመቀልበስ የሚጣጣሩ የምትሏቸው? እንግዲህ በዋናነት በመንግስት አካባቢም የሀገሪቱን ደህንነት ሲያንቀሳቅሱ የነበሩ በተለይም በሀገሪቱ የበላይነት የነበራቸው በብዛት የሚጠረጠሩ ሰዎች ህዋት አካባቢ አሉ የቀድሞ የህወሓት መሪዎች አካባቢ በስፋት ድብዳቤ አለ። መንግስት አንዳንድ አልፎ አልፎ ሲሚ የሚጠራበትም ሁኔታ አለ። እነሱ ብቻ ሳይሆን በየአካባቢው በነበረው ስርአት ተጠቃሚዎች የሆኑ ኦሮሚያም ሊሆን ይችላል፣ አማራ አካባቢም ሊሆን ይችላል፣ ደቡብም የትም አካባቢ በለውጡ ደስተኛ ያልሆኑ ደግሞ ቁጥራቸው ቀላል አይደለም። የመቀልበስ አቋማቸው እንኳን በተወሰነ ደረጃ የተሽመደመደ ቢሆን እነሱ ሁኔታውን ለመለወጥ አስቸጋሪ ሁኔታ ለመፍጠር ቀላል ላይ ሆኖ ይችላሉ። ከዛ ወደ ሶማሊያ አካባቢም የአብዲል የሚባለው እሱ ብታሰርም ሚሊሻው ልዩ ኃይል የሚባለው ብዙ ቦታዎች አሁንም ቢሆን ችግር የሚፈጥርበት ሁኔታና አቅም አለው። ስለዚህ አንዳንድ አካባቢዎች በስፋት የሚጠቀሱ አሉ። ግን መንግስትም እንግዲህ አንዳንድ ጊዜ በስም መጥራትን በተለያየ ምክንያት ከዛ ይቆጠባል። እኛም አንዳንድ የሚደባለቁ በውል ያለየናቸው ሁኔታዎች ስላሉ እኛም ለምሳሌ ስም ለመጥቀስ አንዳንድ ጊዜ ያስቸግረናል። ለምሳሌ ጎንደር አካባቢ ቅማንቶች እኛም ቢሮ ድረስ መጥቶ አነጋግሮናል። ምንድን ነው እዛ አካባቢ እየተደረገ ያለው? አንዳንድ ከተለያዩ አካባቢ ከሰዎች ስንሰማ የአንድ አክል ግልጽ ያልሆኑ ነገሮች አሉ። የአንዳንድ ቦታዎች ለምሳሌ የቀድሞ የህወሓት መሪዎች አገሪቷን ለማተራመስ የሚጠቀመባቸው የአካባቢ ኃይሎች አሉ እየተባለ ይወራል። ትንሽ መንግስት ከእኛ የተሻለ አቅሙም አለው መረጃም ይኖረዋል። እኛም የምንጠረጥራቸው አካባቢዎች አሉ። ዞሮ ዞሮ ግን ነገሮች አልጋ በአልጋ እንዳልሆኑ ለውጡ በተሳካ ሁኔታ ወደፊት እየገሰገሰ ነው እየገፋ ነው የምንልበት ሁኔታ ላይ አይደለንም። መቼም እንደገለጹልኝ መንግስት የሚያነሳቸው አንዳንድ አመራር ላይ የነበሩ ሰዎች በሀገሪቱ በአጠቃላይ ማለት ነው፣ በኢህአደግ መሪነትም የነበሩ ሰዎች በህግ እንዲጠየቁ እያቀረባቸው ያላቸው ክሶች አሉ። በጠቅላይ አቃቤ ሕጉም እየቀረቡ ያሉ እነዛ ክሶች ግን ስልጣን ላይ በነበሩ ጊዜ ኃላፊነት በነበራቸው ጊዜ ተፈጽመዋል ለሚባሉ ከሙስና ጋር የተያያዙ ወይም ከሰብአዊ መብቶች ረገጣዎች ጋር የተያያዙ ክሶች ናቸው እንጂ አሁን ላለው ሁኔታ ምክንያት ሆነዋል ወይም እንደዚህ አደራጅተዋል፣ አስተባብረዋል የሚል ክስ እስካሁን ድረስ ከመንግስት አልሰማንም። አሁን በሀገሪቱ ውስጥ ለሚታየው ሁኔታ እርሶ ቀድሞ የነበሩትን መሪዎች ሲገልጹ በግልጽ እስካሁን ድረስ መንግስት ያወጣው እናንተስ እንደ ፓርቲ ይህንን ስትናገሩ ይህን መግለጫ ስትሰጡ ማስረጃ ይዛችሁ ነው? መርምራችሁ ነው? አጣርታችሁ ነው ወይስ ደግሞ መንግስት ይምላል? ከኛ የተሻለ እንግዲህ መንግስት ሲባል የማዕከላዊ መንግስት አለ፣ የኦሮሚያ መንግስት አለ፣ ይላል። እኛ ከምንለው የበለጠ እንዳሁም ይላል፣ ሊል ይችላል። አሁን ግን ይሄ የመድረክ ጉባኤ ነው፣ መድረክ ነው የተሰበሰበው እና የመድረክ አባል ድርጅቶች ወይም ደግሞ መድረክ እንደ መድረክ የያዛቸው ማስረጃዎች አሉ? ያደረጋቸው ፍተሻዎች የማጣራት ስራዎች አሉ ወይ? የተወሰኑ ነገሮች አሉ ከመንግስት ብቻም ሳይሆን ያው ማድረግ እንግዲህ ከትግራይ በዋናነት ከሚንቀሳቀሰው አረና ትግራይ ጀምሮ በአብዛኛው ኦሮሚያ አካባቢ ከምንንቀሳቀሰው ጀምሮ ደቡብ አካባቢም ደቡብ ህብረት የሶሻል ዲሞክራሲና የሲዳማ ንቅናቄን ጀምሮ ዝም ብሎ ድን አይደለንም። ሰፊ ሊባል የሚችል ኢትዮጵያ አካባቢ ስንንቀሳቀስ የምናገኛቸው መረጃዎች አሉ። መንግስትም ቢሆን ችግሮች ሲኖሩ የሚያወጣቸው አንዳንድ መረጃዎች አሉ። ስለዚህ ነገሮችም ደግሞ በግልጽ የሚታዩባቸው ሁኔታዎችም አሉ። ለምሳሌ ሶማሌና ኦሮሚያ ድንበር አካባቢ ከአንድ ሚሊዮን በላይ ሰዎች ሲፈናቀሉ መንግስትም በግልጽ ቋንቋ የመንግስት አካላት በዚህ ውስጥ እጃቸውን እንዳስገቡ ስናገር ነበር። የአካባቢ ህዝቦችም በተለያዩ መንገዶች እኛን የሚያስጨርሱ የሚያስመቱ የመንግስት አካላትም ነበሩ ብሎ በግልጽ ሲናገሩ ነበር። ህዝቡ በራሱ ባለኛ የሚሰጠን መረጃ የተከፉ ብዙ አካባቢዎች የተከፉ ወገኖች እንዳሉ፣ ችግሮችንም እንደሚፈጥሩ እንደዚህ እነዚህ ነገሮች በተለያዩ መንገዶች ይታወቃሉ። ዋናው ጉዳይ ግን ችግራችን መንግስት እነዚህን ሀይሎች የመቆጣጠር አቅሙን ምን ደረጃ ላይ ነው ያለው? ለውጥ ሁኒስ ኢህአዴግ እንደ ኢህአዴግ ነው ወይስ የተወሰኑት ኢህአዴግ ክንፎች ናቸው? በዚህ ለውጥ ውስጥ ከልብ የገቡት ወይም ኢህአዴግ እንደ ኢህአዴግ ገብተዋል ወይ? እንደዛ የሚተሻሹ ነገሮች ኢህአዴግ ራሱ የገመድ ጉተታ ውስጥ ገብተዋል ወይ? እንደዚህ የሚያጠያይቁ ነገሮች አሉ እንጂ ዝም ብሎ ምስረስላሴ አይደሉም ማለት ነው። እንግዲህ አገር እንድታድግ መቼም የሆነ ቦታ ላይ መረጋጋት ሊኖራት ይገባል። ለዚህ ደግሞ ሁሉንም የሚያሳትፍ መፍትሄ ያስፈልጋል። ከዚህ መስቀለኛ መንገድ ካሉት መውጣት አለባት። በአንድ ጊዜ መቼም ስንት ጊዜ የሆነ እርስዎ ራስዎ በተለያዩ አጋጣሚዎች መስቀለኛ መንገድ ላይ መሆኗን አገሪቱ ሲገልጹ በጽሑፎችም በቃለ ምልልሶችም በንግግሮችም ውስጥ መድረክ በዚህ በ15ተኛ ጉባኤው ላይ በለውጡ ሁኔታ ውስጥ ባካሄደው 15ተኛ ጉባኤው ላይ አንጥሮ ያስቀመጠው መፍትሄ ሊሆን ይችላል የሚለው ሀሳብ አለ። እያ እንግዲህ ላለፉት ሰባት ስድስት ወር በዋናነት የብሔራዊ መግባባት አጀንዳ ወደ ብሔራዊ ስምምነት መግባት አለብን የሚል አጀንዳ አለ ያ ብሔራዊ ስምምነት ደግሞ በሚደረስበት ስምምነት ምናልባት የሚቻለውን ያክል አሁን ያለው መንግስት መሰረቱ እንዲያሰፋ የአንድ ፓርቲ መንግስት ሳይሆን ሌሎችም በተለያየ ደረጃ የሌሎችን እውቀትም እውቀትም ብቻም ሳይሆን ችሎታም እና ልምድም ተጠቅሞ እየተካሄደ ያለው አሁን እየተካሄደ እየተገፋ ያለው በተሻለ ሁኔታ ለውጥሩ የተሻለ አመራር እንዲያገኝ ስንገፋ ነበር። ከብሔራዊ መግባባት እና ብሔራዊ ስምነት ላይ የተመሰረተ ብሔራዊ አንድነት መንግስት ሊመጣ መልክ ይይዛል የሚል ነበር በመድረክ ደረጃ፣ ባለፉት ሰባት ስምንት ወራት ለነገሩ መድረክ ሁለት ሺ ሰባት ምርጫ ላይም ይህንን ነው ለኢትዮጵያ መፍትሄ ብሎ ያቀረበው። ምክንያቱም አንዱ ስልጣን ጨምዶ ሲይዝ በበላይነት ስልጣን ለመጠቀም ሲንቀሳቀስ ሌሎቹ ደግሞ የእኛ መንግስት አ አይደለም፣ የለንበትም፣ የጠላንት መንግስት ነው እያሉም የሚጋፉባቸው ለቀውሱ አስተዋጽኦ የሚያደርጉባቸው ሁኔታዎች ስለነበሩ አሁን አገሪቷ የተሻለ ሰላምና መረጋጋት በተሻለ ሁኔታ ወደፊት የምትሄድ ያንንም አንስተናል። ለመንግስትም በድርግር አስገብተናል። ያንንም አንስተናል ማለት ነው። ዞሮ ዞሮ ግን በተለይ ብሔራዊ መግባባቱ ተፈጥሮ የሚመጣው ምርጫ ነጻና ፍትሃዊ እንዲሆን ሁሉም ወገኖች የየራሳቸው ቤት ስራ ነው የሚሰሩ መንግስትም ከዚህ እስካሁን ካደረገው በሰፋ መንገድ ተቃዋሚዎችን እንዲያስተናግድ፣ ተቃዋሚዎችንም ደግሞ መንግስት በሚያደርጋቸው የለውጥ ሙከራዎች በተሻለ ሁኔታ እንዲደግፉ፣ እንዲተባበሩ እነዚህ እነዚህ ነገሮች ተነስቶ ተወያይተንበታል። የብሔራዊ አንድነት መንግስት ስትሉ ምን ማለታችሁ ነው? ከምርጫው በፊት እንዲመሰረት ነው? እንደዚህ አይነት መንግስት እየጠየቃችሁ ያላችሁት? ብቻ ልኛ ምንድን ነው መሰለ ሁለት ነገሮችን እንትን አድርገናል። እኛ ስጋት አለ። አንደኛው ስጋት ቀልባሽ ኃይሎች የሚባሉት በእርግጥም የተጠናከረ ጉልበት ይዞ ከቀለበሱ ሁላችንም ለኪሳራ ይዳርጋሉ። ስለዚህ ለምሳሌ እንደ ቱርክ እና ሌሎች ቦታዎች ህዝቡ በነቂስ ወጥቶ የእኛ መንግስት ይህን ነው የምትወስዱት ብሎ ጀኔራሎቹ ፊት ለፊት እንደ ቆሜ በኢትዮጵያ ሁኔታ ከቀልባሽ ኃይሎች ለውጡን ለመከላከል የተሻለ ስፋት ያለው የተሻለ ድጋፍ ያለው መንግስት ያስፈልጋል ነው አንዱ፣ ከቅልበሳ ለመከላከል ነው። ሌላው ደግሞ ይሄ ነጻና ፊታዊ ምርጫ የሚባለው በተለይ ሰላምና መረጋጋት እንዲመጣ፣ በተሻለው ሰላምና መረጋጋት ውስጥ ደግሞ ነጻና ፊታዊ ምርጫ ለማካሄድ የተፋካ ዲሞክራሲያዊ ለውጥ ለማምጣት ሁሉም የሚሳተፍበት አይነት ነገር ሁኔታ እንዲፈጠር ነው። ስለዚህ በድነ ዶክተር አብይ የሚመራው መንግስት ወይ እና ዶክተር አብይ ጠቅላይ ሚኒስትርነታቸውን ይልቀቁ አይደለም፣ የሽግግር መንግስት እየጠየቅን አይደለም። አሁን እንዲያብራሩልኝ የምፈልገው አንዱም እሱ ነበር፣ ከምርጫው በፊት አንዳች የሆነ መንግስት ይቋቋም ብሎ መጠየቅ፣ ምርጫውንም የተሳካ ለማድረግ ሀገሪቷም ከቅልበሳ ለመከላከል የተሻለ ሰላምና መረጋጋትን ለመፍጠር ሁሉም የኔ ነው ወደሚለው አይነት እንዲሄድ ከሁለት ሺህ አስር ጀምሮ ማነው ሁለት ሺ ሁለት ምርጫ ማለት ነው በፈረንጅ ሁለት ሺ አስር ከዛ ጀምሮ መድረክ ይህንን ዓላማ ሲያራምድ ነበር። እንዲሁም ዘጠና ሰባት ምርጫ የተፈጠረው ቀውስ ጋር አያይዞ ነው መድረክ የዛን ጊዜ ህብረት ሆነ ይህንን ያነሳ ነው የዛን ጊዜ የነበረውት ክሬዲት ደት በተወሰነ ደረጃ ደግፏል። የኢትዮጵያ ቀውስ አንድ ኃይል ብቻ ይመራዋል የተሳካ ለውጥ ሊያመጣ ይችላል የተፈለገውን ላ ሊመጣ በሚችልበት ደረጃ ሊመራ ይችላል። የሚሉ አንዳንድ እንደዚህ ተስፋ ሀገሪቷን ከመስቀለኛ መንገድ ወደፊት በእርግጠኝነት ለመውሰድ የተሰባሰበ ኃይል እንዲፈጠር ነው። ሌላ ምንም ነገር የለው። ስለዚህ ስለዚህ በዛም ሽግግር የሚባለው አንዱ መንግስት ወርዶ ሌላው መንግስት መተካቲን ይጠይቃል። አሁን ወይም ደግሞ የአሁኑ አሁን ያለው ሪፐብሊክ ፈርሶ የሚቀጥለውን ሪፐብሊክ የሚያመቻች አስተዳደር ወይም አሰራር እንደማለት ነው። ሙሉ በሙሉ አሁን ያለው ፓርቲ ስልጣን እንዲለቅ የሚጠይቅ ነው። እዛ ጋ ሳለዚህ ያህል ነው የእናንተ ጥያቄ። አሁን ያለው ለምሳሌ እስራኤል ብዙ ጊዜ በተደጋጋሚ ይደረጋል። ብዙ ሀገሮች ውስጥ በአንድ በኩል ምርጫም በቂ ውጤት በማይመጣበት ጊዜ፣ ሁለትም ደግሞ እንደ ኢትዮጵያ አይነቱ ለምሳሌ ቀውስ በሚፈጠርበት ጊዜ ብዙ ሀገሮች እንደዚህ ያደርጋሉ። ለምሳሌ ምርጫ ወዛጋቢ የደበረበት ጊዜ ለምሳሌ ኬንያ ጎረቤታችን እንደዛ አይነት ነገር ውስጥ ገብታ ነው የወጣችው። ዞሮ ዞሮ ቀውሱንም ሆነ አጠቃላይ ሁኔታም በተሻለ ሁኔታ ብሔራዊ መግባባት ላይ በተመሰረተ ሁኔታ ለመምራት ሁሉም ሀይሎች ከልብ በለውጥ ውስጥ እንዲሳተፉ ለውጡ እየተሳካ እንዲሆን ለውጡ የሁሉም ለውጥ ሁሉም የደገፉትን ለውጥና በሁሉም የሚመራ ለውጥ አይነት ነገር እንዲሆን አቅጣጫ ለማስያዝ ነው። ለማንኛውም አሁን ያለው መንግስት ወርዶ ሌላ መንግስት ሲቋቋምም አይደለም። አሁን ያለው ጠቅላይ ሚኒስቴር ወርዶ ሌላ ጠቅላይ ሚኒስቴር የሚምታም አይደለም። አሁን ያለው በእነ ዶክተር አብይ የሚመራው መንግስት የተሻለ ይስፋ ነው። እናንተ ጥያቄያችሁ እኛንም ያሳትፈን በመንግስቱ አሰራሮች፣ የዕለት ተዕለት አሰራሮችና መዋቅሮች ውስጥ ያሳትፈን፣ በካቢኔው ውስጥ ያስገባን እና የመሳሰሉ ጥያቄዎች ናቸው ማለት ነው ያሏችሁ። እኛም ብቻ ሳይሆን ይገባኛል። ለምሳሌ ሰፊ ህዝባዊ ድጋፍ ያላቸው የፖለቲካ ኃይሎች ቢገቡ የተሻለ መረጋጋት ይፈጥራል። አዲስ ለውጡን ደግሞ በተሻለ ሁኔታ ለመምራት አዲስ ደም ወደ መንግስት የመግባት ሁኔታ ይፈጥራል። ከውጭ ሆኖ መግፋት ሳይሆን ከውስጥም ተስማምቶ ነገር አንድ እርምጃ ወደፊት መውሰድ እንችላለን። ይገባል ወደ ሙሉ አብሮ ወደ መስራት እና የተሻለ ሁኔታ ሀገሪቷና ህዝቧ በተሻለ ሁኔታ የተሻለ አመራር፣ የተረጋጋ አመራር፣ የሰከነ አመራር እንድታገኝና በሰከኔ መንገድ ደግሞ ነጻና ፊታዊ ምርጫ አካሂደው በውጤቱ ላይ ደግሞ ተመስቶ የሚመጣው መንግስት በተሻለ ሁኔታ የህዝብ ድምፅ ሁሉም የህዝብ ድምፅ አክብሮ ተቀብሎ ወደፊት የሚሄድበት ሁኔታ መፍጠር ማለት ነው። የተከበራችሁ አድማጮች ከመድረክ ሊቅ መንበር ዶክተር መረራ ጉዲና ጋር በርከት ያሉ የወቅቱና የመድረክም ጉዳዮች ናቸው የተነሱት። ሙሉ ቃለምልልስ በዌብሳይታችንና በፌስቡክ ገጾቻችን ላይ ይገኛሉ። ያድምጡ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናው፣ ልዩ ልዩ ወቅታዊ ዝግጅቶች እዚህ ላይ ይጠናቀቃሉ። በሚቀጥሉ ጥቂት ደቂቃዎች ሙዚቃ ተሰሙ ዘንድ ዘና እንድትሉ ጋብዝናችኋል። ጊዜ፣ ማጠቃለያ ዜና ላሰማችሁ። ኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ የዛሬ ሁለት ሳምንት በተካሄደው ፕሬዝደንታዊ ምርጫ ሁለተኛ ሆነዋል የሚባሉት ማርቲን ፋዩሉ ውጤቱን በመቃወም ዛሬ በፍርድ ቤት ክስ መስርተዋል። የዩናይትድ ስቴትስ መንግስትን በከፊል የዘጋው እርምጃ በሀገሪቱ ታሪክ ውስጥ እጅግ ረዥሙ ሆነ። ዛሬ ሀያ ሁለተኛ ቀኑ መሆኑ ነው መንግስቱ ከተዘጋ። ፈረንሳይ ውስጥ የቢጫ ሰደርያ ተቃዋሚዎች ዘጠነኛ ዙር ሰልፋቸውን ዛሬ አካሂደዋል። በመላ ሀገሪት ውስጥ ሰማንያ ሺህ ጸጥታ አስከባሪዎች መሰማሪያታቸው ታውቋል። ሶሪያ ውስጥ የሚገኘው የዩናይትድ ስቴትስ ጦር መውጣት መጀመሩ ተገለጸ። ክቡራትና ክቡራን አድማጮች ዝግጅታችን እየተጠናቀቀ ነው። በስቱዲዮ ዜናውን ያነበብኩላችሁ ሰሎሞን አባተንኝ። ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ አብሮኝ ይገኛል። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። በእኛ በኩል ደህና አምሽው። በሀያ ሁለት፣ በሀያ አምስትና በሰላሳ አንድ ሜትር ባንድ እስከ አሁን አራት ሰዓት ያሰማነው ፕሮግራም የዛሬ ቅዳሜ ከዚህም ከዚያም አበቃ። ነገ እሁድ በራዲዮ መጽሔት ካሉላ ጋር እመለሳለሁ። አዲሱ አበበ ነኝ። ደህና እደሩ።